ትናንት ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያቁም፣ ምን እንደሚመርጡ አያቁም፣ ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛውን የኛ እገዛ በጣም ያስፈልጋቸዋል። የሰማችኋቸው ወይዘሮ ፍጹም አጥናፈወርቅን ነው። እሳቸው ወጣቶችን የሚመለከቱ የማማከር ስራዎች ውስጥ በበጎ ፈቃደኝነት በማገልገል ይታወቃሉ። ደራሲም ናቸው። ቆየት ብለው በተለይ በፖለቲካ አለመረጋጋት ወቅት ለወጣቶችና ለተማሪዎች የሚሰጥ የማማከር አገልግሎት ምን መምሰል እንዳለበት ያስረዱናል። በእያንዳንዱ ኤፒሶድ የሰው ልጅ አቅም እንዳለው አይምሮ ከተቀየረ፣ አመለካከቱ ከተቀየረ ህይወቱን መቀየር እንደሚችል እንዲያቅ ነው የምንፈልገው ኮሜዲያንና በማህበራዊ ሚዲያዎች ላይ ተጽዕኖ እየፈጠሩ ካሉ አንዱ ወጣት የሆነው እሸቱ መለሰን የሰማ ነው ከትናንት በቀጠለ ቆይታችን ስለ ቅርብ ጊዜ ስራዎቹና የመጪ ዘመን እቅዶቹ ይነግዱናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታም ስዩምር አለው። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችሁ። ስመኝሸቆያል አመሰግናለሁ ሀብታሙ። በሶማሊያ የተከሰተው አስከፊ ድርቅ ሀገሪቷ ላይ እያደረሰ ያለውን ጉዳት ተከትሎ የሶማሊያ ፌዴራላዊ መንግስት የአስቸኳይ ጊዜ አዋጅ አውጇል። ድርቁ ከዚህ በፊት ታይቶ የማይታወቅ የውሃ ችግር ያስከተለ በመሆኑ የመጠጥ ውሃ እጥረት፣ የንጽህና ችግርና የተለያዩ በሽታዎች ተባብሰዋል። የንጽህና ችግሩ እንደ ተቅማጥ በሽታ ኮሌራና ታይፎይድ የመሳሰሉ በሽታዎች እንዲስፋፉ እያደረገ መሆኑም ተገልጿል። በሞቃዲሾ የሚገኘው ማርቲኖ ሆስፒታል ዳይሬክተር የሆኑት ዶክተር አብዲራዛቅ ዩሱፍ ለአሜሪካ ድምጽ ሲናገሩ በውሃ ወለድ በሽታ የተጠቁ ሰዎች በብዛት እየመጡ እንደሆነ ገልጸው በተለይ ሕጻናት ለሞት በሚዳርገው አጣዳፊ ተቅማጥ በሽታ እየተጠቁ መሆናቸውን አስረድተዋል። በሶማሊያ ቀጣዩ የዝናብ ወቅት ከአንድ ወር በኋላ የሚጀምር ሲሆን መጠኑ እጅግ በጣም ያነሰ እንደሚሆን ቢገመትም በሀገሪቱ ላለው ችግር መፍትሄ እንዲሰጥ ተስፋ ተጥሎበታል። ዩናይትድ ስቴትስ በሱዳን የተደረገውን ወታደራዊ መፈንቅለ መንግስት በሰላማዊ መንገድ ሲቃወሙ በነበሩ ሰዎች ላይ ከፍተኛ የሆነ የሰብአዊ መብት ጥሰት መፈጸሙ ያሳስበኛል በማለት ትላንት በሀገሪቱ ማዕከላዊ ፖሊስ ላይ ማዕቀብ ጥላለች። በአሜሪካ የገንዘብ ሚኒስቴር ስር የውጭ ሀብትና ንብረቶችን የሚቆጣጠረው አካል ባወጣው መግለጫ በካርቱም ሰላማዊ ሰልፍ ሲያካሄዱ የነበሩ ንጹሐን ዜጎች ላይ ጥይት ተተኩሶ አንድ ሰው መገደሉን ጠቅሷል። በጦር አዛዥ አብዱልፈታህ አልቡራን የሚመራው የሱዳን መንግስት ጥምር ኃይል ከጥቅምት ወር ጀምሮ ቢያንስ 82 ተቃዋሚ ሰልፈኞችን መግደሉን አጃንስ ፍራንስ ፕሬስ ያወጣው ዜና አመልክቷል። ዩናይትድ ስቴትስ ትላንት በጣለችው ማዕቀብ መሰረት ማንኛውም በዩናይትድ ስቴትስ የሚገኝ የሱዳን ማዕከላዊ ፖሊስ አባል ስም የሚገኝ ንብረት እንዲታገድ የተደረገ ሲሆን የቀድሞ መሪ አልባሽር መንግስት ከወደቀ ወዲህ አሜሪካ በሱዳን ተቋም ላይ ማዕቀብ ስትጥል የመጀመሪያዋ ነው። ዛሬ የሚከበረውን ዓለም አቀፍ የውሃ ቀን አስመልክቶ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው ሪፖርት በናይጄሪያ ጥቅም ላይ ከሚውለው ውሃ ሰባ ከመቶ የሚሆነው የተበከለ መሆኑ አሳሳቢ መሆኑን አስታውቋል። ዩኒሴፍ እንዳለው የውሃ ብክለት ናይጄሪያ በውሃ ወለድ በሽታዎች ምክንያት በሚሞቱ ከአምስት ዓመት በታች ህጻናት ቁጥር ከዓለም አንደኛ እንድትሆን አድርጓታል። የቦኮሃራምን ጥቃት ሸሽተው አቡጃ እንደሚገኘው ኪችሂጎሮ የመጠለያ ጣቢያ የሚመጡ የሀገር ውስጥ ተፈናቃዮች የሚኖሩባቸው ቤቶች እጅግ ተጠጋግተው የተሰሩና ከሶስት ሺህ በላይ ሰዎች የሚኖርባቸው ሲሆን ውሃ ማግኘት እጅግ አስቸጋሪ ነው። ባለፈው ነሐሴ በመጠለያ ጣቢያው አርባ ሰዎች በኮሌራ በሽታ መያዛቸው የተገለጸ ሲሆን አስር ሰዎች ለህልፈት መዳረጋቸውን የጣቢያው ኃላፊዎች አስታውቀዋል። በናይጀሪያ በውሃ ወለድ በሽታ በየአመቱ 117,000 ህጻናት የሚሞቱ ሲሆን በዓለም ከፍተኛው የህጻናት ሞት ቁጥር የሚስተናገድባት ሀገር መሆኗን የዩኒሴፍ መረጃ አመልክቷል። ዩናይትድ ስቴትስ የሚያንማር ጦር አናሳ ብሔር በሆነው የሮሂንጋ ዘር ላይ ባካሄደው ዘመቻ የዘር ማጥፋትና በሰብአዊነት ላይ ወንጀል ፈጽሟል ስትል አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ውሳኔውን በይፋ ባሳወቁበት ወቅት የጥቃት ሰለባ የሆኑ የሮሂንጋ ተወላጆችን በመጥቀስ በአብዛኛው የቡዲዝም እምነት ተከታዮች የሚበዙበት የሚያንማር ጦር የእስልምና እምነት ተከታዮች የሆኑትን ሮሂንጋዎች ለማጥፋት ስልታዊና ሰፊ የሆነ ጥቃት ማድረሳቸውን ገልጸዋል። የሚያንማር ወታደራዊ ኃይል እንደ አውሮፓውያን አቆጣጠር በ2017 ጥቃት ማድረስ ከጀመረ ወዲህ ከ700 ሺህ በላይ ሮሂንጋዎች ወደ ባንግላዴሽ የተሰደዱ ሲሆን የተፈጸመባቸው ዘመቻ ግድያን በጅምላ አስገድዶ መድፈርና ቤቶችን ማቃጠል እንደሚያጠቃልል ተገል ገልጿል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጅቻ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ ስመኝሽን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደመው ዝግጅታችን እንሻገር። በትናንት ነው ዕለት ከኮሜዲያንና የማህበራዊ አውታር ተጽዕኖ ፈጣሪው እሸቱ መለሰ ጋር በነበረን ቆይታ በድንቅ ልጆች ስለተባለው የቅርብ ጊዜ ትርኢቱ ተጫውተናል። በቀጣዩና የመጨረሻው ክፍል ቆይታችን እሸቱ ወጣት ኢትዮጵያንን ለማነቃቃት ስለተጀመሩ ስራዎችና የመጪ ዘመን እቅዶች ይነግረናል። አንቂ ስለተሰኘው አዲስ ትርኢት ከሚያስረዳበት ቆይታችን ይጀመራል። እኔ የሚገርም በጣም ስራ በዝቶኝ በተጨናነኩበት ሰዓት ነው ፍጹሜና ሀሳብ ይዞ ወደኔ የመጣው እና ብዙ ፕሮጀክቶች ትቼ ነው አንቅ አንደበቶችን በዳይሬክተርነት በፕሮዲሰርነት እየሰራ ያለሁት። የተሰራበትንም መንገድ ካየኸው በጣም ብዙ ኢንቨስት ተደርጎበታል። በአስራ አንድ ካሜራ የሚቀረጸው ከሰላሳ በላይ ክሩ አለ። ከጀርባ ብዙ ብር ወጥቷል። ግን ይሄን እያደረግን ያለ ነው ከዩቲውብ ገንዘብ ተገኝቶ ትርፍ ይመልሳል በሚል ሳይሆን ለሀገር የግድ መስራት ያለብንን ሰርተን ማለፍ ስላለብን ነው። አሁን እንደምታውቀው በጦርነት በኮሮና በምናምን ስራ ማጣት በጣም ኢትዮጵያ ውስጥ መጥቷል። ኢኮኖሚውን ኑሮ በቃ ወደ ተስፋ መቁረጥ የሚሄድ ትውልድ ደግሞ ይዘናል። ወጣቶች ላይ ደግሞ ስንመጣ፣ ስለዚህ ይህንን ወጣት በምንድን ነው የምናድነው? በሀሳብ ነው የምናድነው። ሀሳብ ካገኘ ከተነቃቃ አጠገቡ ያለውን ችግር ወደ ስራ ቀይሮ የተሻለ ሕይወት መምራት ይችላል። ስለዚህ ለዚህ ወጣት በምንድን ነው የምንደርስለት? ዝም ብለን ነው ወይ የምናየው? አሁን አገር እንደዚህ ስትሆን የሆነ ነገር እናርግ ይላል ብዙ ሰው። ምን እናርግ? ዝም ብለን ማየት የለብንም። አትሊስት ሰው ውስጡ ያለውን እምቅ አቅም አውቆ እንዲጠቀም ማድረግ አለብን። ለዚህ ደግሞ አነቃቂ ንግግር ብናደረግ፣ ሞቲቬሽናል ስፒች ብናደረግ ብዙ ሰው አይሰማም። በውድድር መልክ ካደረግ ነው፣ ግን ውድድር ነው ብሎ ሲያይ በዛው ይቀየራል የሚል ሀሳብ ነው። ፍጹም ፍሳ ወደ እኔ እዚሁ የመጣው ይህን ሀሳብ ስሰማ በጣም ስለማድረከኝ፣ እንደ አዲስ ከነበረብኝ የስራ ጫና እንደውም እንደ አዲስ ነው። በቃ ልክ ብዙ ጊዜ እንዳለው ሰው ብዙ ጊዜ ሰተን ነው ይህን ስራ የሰራ ነው። በዚህ በእያንዳንዱ ኤፒሶድ የሰው ልጅ አቅም እንዳለው አይምሮው ከተቀየረ አመለካከቱ ከተቀየረ ህይወቱን መቀየር እንደሚችል እንዲያቅ ነው የምንፈልገው። በተቻለን አቅም ውድድሩ ሳቢና ማራኪ እንዲሆን ፕሮዳክሽን ላይ እየሰራን ነው ከተለመደውም ወጣ ባለመልኩ እስከ አንዱን ኤፒሶድ ከሁለት መቶ ሺህ እስከ አራት መቶ ሺህ ሰው እየተመለከተልን ነው በዩቱብ ብቻ በፌስቡክም እንደዛው። ስለዚህ አሪፍ ነው ጥሩ ነው እኛም የአቅማችንን ጠብታ እያደረግን ነው ብለን እንድናምን አድርጎናል። ስልኳ አለ ምንድን ነው ማለት ያን ያህል ረጅም ጊዜ ታውቃታለህ? ወይስ ዛይም ፍቅር ነው? በቅርቡ ነው። ምን ያህል ጊዜ? አንድ ወሯ ነው። ትንሽ ዲን አላት። ለዛ ነው። በፍቅር በስደት በፈጠራ በሰብአዊ ተግባራት ላይ የሚያተክሩ በርካታ አጫጭር ፕሮግራሞችን ዶንኪ ቲዩ በተሰኘው አውታር በኩል ታቀርባለህ። መሰል ስራዎች ለነፍስም ለስጋም እንዲሆኑ በማድረግ ረገድ ምን ያህል ተሳክቶልሃል? በሌላ አነጋገር ከሳምንት ስምንት ቀናት እንደ መስራትህ ሀብታም ሆናል ወይ? በጣም እጅግ በጣም የመጀመሪያው ሀብት እንግዲህ ሰዎች ውስጥ የተፈጠረው ተጽዕኖ፣ ሰዎች ውስጥ የተፈጠረው መነቃቃትና ሰዎች ውስጥ የተፈጠረው የተሻለ ህይወት ነው። ሁለተኛው ጤንነት ነው። ያው እኔ ፕሮግራም ባልሰራም ታዋቂ ባልሆንም ምንም ባይኖረኝም ሰው ሆኜ በመፈጠሬ ብቻ እና እግዚአብሔር ጤና ስለሰጠኝ እጅግ በጣም ሀብታም ብዬ ነው የማምነው። አመሰግነዋለሁ። ሶስተኛው ደግሞ መሰረት እየጣልኩ ነው። እያንዳንዷን የማገኛትን ገንዘብ ኢንቨስት እያደረግኩ ነው። ዶንኪቲዩብ ላይ በአሁኑ ሰዓት አርባ አካባቢ ወጣቶችን እያሰራው ነው ዶንኪቲዩብ። እግዚአብሔር የተመሰገነ ይሁን በየቀኑ እቃ መግዛት ነው። በየቀኑ መጋረጃ መግዛት ነው። በየቀኑ ሶፋ መግዛት ነው። የተገኘው ሳንቲም በሙሉ እዛ ጋር ኢንቨስት እየተደረገ ነው እና ይሄ ኢንቨስትመንት ለእኔ አሁን ከዚህ በኋላ እንዳ መኪና የለኝም፣ ማን ነው መኪና አለኝ፣ ቤት የለኝም ወይ፣ መሬት የለኝም ወይ፣ የተሻለ ነገር ላይኖር ይችላል። ግን እነዚህን ነገሮች ነገ ጧት ለማሟላት ሜይ ቢ በአንድ ስራ በአንድ ፕሮጀክት የማገኘው ነው ብዬ የማምንበት ደረጃ ላይ ደርሻለሁ። ምክንያቱም ልክ እንደ ዛፍ ስሬን በደንብ እየዘረጋው ስለሆነ ማህበረሰቡ ውስጥ ነው ስፖንሰሮች ውስጥም ትልልቅ ተቋማት አይን ውስጥም በደንብ ተአማኒነት ያለው ብራንድ እየገነባው ስለሆነ እስካሁን የብራንድ ግንባታ ጊዜ ነው እንጂ አሁን አካውንት ሄደህ አምሳ ብር ነው ያለው። ዛሬ ቼክ ብታደርግ ዳሽን አምሳ ብር አቢሲኒያ ሀያ ሰባት ብር ይኖራል። ግን መሰረቱ ግን ተጥሏል ነው ምልክ እና ቀላል ነው። ከዚህ በኋላ ብዙም ከባድ አይሆንም ብዬ ነው የማስበው። ይሄ በብር የሚቆጠረው ሀብት እንዴት ናችሁ? ሰላም ናችሁ? አዲስ ዩቲዩብ ከፍቼ ነበር ሰብስክራይብ አድርጉኝ ስቲ ነው የልጆቹ እንዳለ ሆኖ ሌላ ቅርንጫፍ ከፍቻለሁ። ኮሜዲያን እሸቱ የሚባል ዩቲዩብ ላይ ስገቡ ማታ አደራ። ባይሆን ኢንተርኔት እከፍላለሁ፣ ኢንተርኔቱ እከፍላለሁ የቴሌውን። ያልተለመዱ መንገዶችን በመጠቀም ትታወቃለህ ወይንም ያልተሞከሩ መንገዶችን ነገሮችን። ቀደም ብዬ የዩቲዩብ ቻናልህን እያሰስኩ ነበረ። ሰዎች ቻናልህን እንዲከተሉ መኪና እያስቆምክ መንገደኛ እያስቆምክ ስትጠይቅ ስታደርግ ነበር። ዝናው ሲመጣ ሰዎች ከጎዳና መሸሽ እንጂ ወደ ጎዳና መመለሱ ላይ ብዙም አልተለመደም። ሌሎች ስራዎች ላይም ድፍረት የሚጠይቁ ነገሮችን ስታደርግ ያለው ይህን ጸባይን እንዴት አዳበርክ? እምቢታን ወይም ሪጀክሽንን እንዴት ነው የምታስተናግደው? ምቾት የሚነሱ ሁኔታዎችን ወደ መልካም አጋጣሚ የምትቀይረው እንዴት ነው? አዎ፣ አሁን እንግዲህ ይኸውልህ በጣም የሚገርመው ነገር ልክ እውቅናና ዝና ሲመጣ አንድ የምትፈትን የሆነች ደረጃ አለች። እዛች ደረጃ ላይ እውቅና ሰው በቃ ለምሳሌ ብቻህን ከቤት እንዳትወጣ ሰው ሊያጅቡ ይገባል ጓደኞች ያጅቡ ይከተሉክ። የሆነ ቦታ እንግዳ ተጋብዘ ስትሄድ በከበር ላይ ካልተቀበሉ በቃ ይደብረዋል። ይሄ ኢጎ የሚባለው ይሄ አለ አይደለም። ከበር ካልተቀበሉ አስር ጊዜ ደውለው ይደርስሃል ምናምን ካላሉክ ከምትበላበት ምግብ ቤት ጥሩ ካልሆነ የምትሄድበት መኪና አሪፍ ካልሆነ ይደብረዋል። እውቅና ግን እንዲደብርህ የሚያደርግ ስሜት አለች የሆነች ደረጃ እና እሷ ስሜት እኔም ተሰምታኝ ነበር በወቅቱ እና ራሴን ጠየቅኩኝ። ገና በኮሜዲው ብቅ ስል ማለት ነው ራሴን ጠየቅኩኝ። አሁን እኔ እየተሳካልኝ ሲመጣ ኢጎይ ሲፈታተነኝ ከሰዎች ከበሬታን ማግኘት ራሴን መቆለሉ ነው የሚያዋጣኝ ወይስ የድሮ ላይፍ መቀጠሉ ነው የሚያዋጣኝ ብዬ ራሴን ጠየቅኩኝ። ስጠይቅ እዚህ ያደረሰኝ የድሮ ላይፌ ነው። ኮሜዲያን ሆኜ የምቀልደው ቀንድ ከጓደኞቼ ጋር ደባ ሎኜ አንድ ቤት ለሶስት ስንኖር ዘይት በችርቻሮ ስንገዛ የኪራይ ቀን ሲያልፍብን አምሽተን ተደብቀን ስንገባ የኖርኩት ህይወት ነው ኮሜዲ የሆነኝ። ያንን ላለመርሳት አሁን በቅርቡ አንድ አዲስ ስታንዳፕ ኮሜዲ ይዤ እመጣለሁ እና እሱን ለመጻፍ ለምሳሌ አንድ ምስኪኝ ሰፈር አንድ ክፍል ቤት ተከራይቼ የቀበሌ ግቢ ውስጥ እየተመላለስኩ እየኖርኩ ነው እዛ የአካባቢው ሰው ራሱ ያው ይገርመዋል። እዛ ሲያይ ምንድን ነው የሄደ ጊዜ ዘመድ አለ ምናምን ይላል። አንድ ክፍል ቤት የድሮ ላይፌን ለማሰብ እና ከዛ ጋር የሚገናኝ ኑሮ ተወደደ ሲባል አሁን እኛ የሚሰማን እና ትክክለኛ ሶሳይቲው የሚሰማው አንድ ላይ ሆን ይችላለምን? አሁን ምናልባት እኛ ዘይት አንድ ብር ልንገዛ እንችል ይሆናል። አሁን ላይ ግን በትክክል ሶሳይቲው አንድ ሺህ ብር ሲገባ ምንድን ነው ስሜቱ እንዴት ነው የሚገልጸው የሚለውን ለማወቅ አንድ ክፍል ቤት ቀበሌ ቢውስጥ ተከራይቼ እስከ መኖር ድረስ ደርሼ ያን ነገር እያየው ነው። እና ከሶሳይቲው ከራኩኝ ቅድም እንዳልኩ፣ ስለዚህ ሁሌም ከማህበረሰቡ አጠገብ ሆኜ በወድቅ የሚያነሳኝም ቢጎልብኝ የሚሞላ ቪዲዮውን አይቶ እኔን እዚህ ጋር ያመጣኝ ሶሳይቲው ነው። እንግዲህ ከሱ የተሻለ እንድበላ ያደረገኝ፣ ከሱ የተሻለ እንድለብስ ያደረገኝ ያው ማህበረሰቡ ነው። ስለዚህ ከሱ መራቅ ከባህር የወጣ ዓሳ መሆን ስለሆነ ነው ዝቅ ብዬ ያለውን ነገር ለመረዳት ለማለት መሞክረው ሁልጊዜ ማለት ነው። እምቢታን ወይም ሪጀክሽን እንዴት ነው የምታስናግዱ? እኔ አሁን አሁን እየገባኝ የመጣው ነገር እምቢታ በሁለት ምክንያት ይመጣል ቢያስባለሁ። አንደኛው ሰዎች እምቢ የሚሉ ወይም የማይቀበሉ ገና ብቁ ስላልሆንክ ነው፣ ስላልበሰልክ፣ ስላልደረስክ ነው። በቃ እነሱ የሚቀበሉበት ደረጃ ካልደረስክ መታገል አያስፈልግም መድረስ ነው። በቃ እዛ ጋር አሁን አንዳንድ ሰው ቀልጄ ነኝ አሁን አንተ ካልሳክልኝ ጠልቶኝ ነው ብዬ መደምደም የለብኝም አንተ እስክትስቅ አንተን ማሳቅ እስክችል መስራት ነው በቃ ሰርቼ እዛ ጋር መድረስ ነው አንደኛው። ሁለተኛው ሪጀክሽን ወይም እምቢታ ደግሞ የሚመጣው ከእግዚአብሔር ነው። የሆነ መንገድ ስትሄድ የማይሆን ሲሆን ሪጀክሽን ይገጥመሃል። ለአንተ አይሆንም ያ መንገድ። ከዛ የተሻለ ቀላል መንገድ እግዚአብሔር ያዘጋጀው አለ ማለት ነው። ስለዚህ አንዳንዴ ሰርቶ መድረስ ነው፣ የማይሆን ከሆነ ደግሞ ተመልሶ ወደኋላ እግዚአብሔርን ድምፅ ማዳመጥ ነው ብዬ አስባለሁ። እሸቱ፣ በቅርቡ የሚጠበቁ ሌሎች ስራዎች አሉ ወይ? ስለነሱ ጥቂት በለን አዲስ ዩቱብ ከፍቻ ያለው ኮሜዲያን እሸቱ ኦፊሻል ብዬ በስሜ በየመንገዱም ሳስተዋወቅ ያየ እሱን ነው። ይሄ አሁን እዛ ላይ ምንድን ነው እኔ ላስረዳችሁ የሚል ፕሮግራም ልጀምር ነው። አንዳንድ ያልተረዱኝ ሰዎች አሉ። አሁን ፐርሰናሊ ስለእኔ በአሉታዊ መንገድ የተረዱኝና ለምሳሌ ያልገባቸው ነገር ካለ ማንም ሰው ጥያቄ ቢጠይቀኝ የምመልስበት ራሴን ኤክስፕላይን የማድረግበት እና ሌሎችም ሰው አልተረዳንም ብለው የሚያስቡ ሰዎች እየመጡ ላስረዳችሁ እያሉ ራሳቸውን የሚገልጹበት ፕላትፎርም ፈጥሬ ያለሁ እሱን ያው እዛ ኮሜዲያን ሽቱ ኦፊሻል ቲቪ ላይ ብዙ አዳዲስ ኮንተንቶች ይኖራሉ ከእኔ ፐርሰናል ህይወት ጋር የሚገናኙ። ሁለተኛው አዲስ ስታንዳፕ ኮሜዲ በዝግጅት ላይ ነው ያለው። አሁን ያው የኮቪድም ሁኔታ እግዚአብሔር ይመስገን ትንሽ አዳራሾች እየተከፈቱ እየተፈቀደ ስለሆነ አዲስ ስታንዳፕ ኮሜዲ ጥናቱን ጨርሼ ስክሪፕት እየጻፍኩ ነው። ስለዚህ በቅርቡ ደግሞ ከእግዚአብሔር ጋር በሳቅ እንገናኛለን ብዬ አምናለሁ። እጅግ በጣም አመሰግናለሁ። ኮሜዲያን ሽቱ መለሰ የተለያዩ ሀሳቦችን ስላነሳን በእጅጉ አመስጋኝ ነኝ። መልካም ጊዜ ይሁንልን። ቴንክዩ። እግዚአብሔር ስጥልኝ። ሰላም እደሩልኝ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችን ስለሆናችሁ እጅጉ እናመሰግናለን። ወደ ቀጣዩ ዝግጅት ስናቀና በኢትዮጵያ ለዓመታት የዘለቀው የፖለቲካ ለመረጋጋት ወደ ግጭት አምርቶ በርካታ ለሞትና ለስደት መዳረጋቸው በተለይ በህጻናትና ወጣቶች ላይ የሚያሳድረው ጫና ከፍተኛ የመሆኑ ነገር የቅርብ ክትትልና የማማከር አገልግሎት እንደሚያስፈልጋቸው ባለሙያዎች ይገልጻሉ። ይህ አይነቱን አገልግሎት እየሰጡ ከሚገኙት በጎ ፈቃደኞች መካከል ደግሞ የሴቶችና ህጻናት ቢሮ ከተባበሩት መንግስታት ሴቶች ጋር በመተባበር ከሁለት ዓመት በፊት የጀመረው የሜንተርሺፕ ወይም ማማከር አገልግሎት ይገኝበታል። በዚህ አገልግሎት ውስጥ በበጎ ፈቃደኝነት የሚያገለግሉት ወይዘሮ ፍጹም አጥናፈ ወርቅ ኪዳነ ማርያም የዛሬ እንግዳችን ናቸው። በመቀጠል ከስመኝ ሸቆይ ጋር ያደረጉትን ቆይታ እናስደምጣቸዋለን። በእንግሊዝኛ ሜንተርሽፕ የምንለው መካሪ ወይም ጠቋሚ የምንለው ሰው በኖር በተለይ ለወጣቶች ምን ማለት ነው? ሜንተርሽፕ እንግዲህ ምን ማለት ነው መሰለሽ ዋናው ፐርፐዙ ማማከር ነው። በቃ ማማከር፣ አቅጣጫ ማመላከት፣ ልምድን ማጋራት ባለፉበት ህይወት ውስጥ ጥሩ ሰክሰስፉል የሆኑበትን ወይም ደግሞ ስኬታማ የሆኑበትንም ነገር ለሰዎች ለወጣቶች ማማከር ስኬታማ እያልሆኑባቸውንና ፌል ያረጉባቸውን ነገሮች ደግሞ ሌሎቹ ስህተቱን እንዳይደግሙት ከእነሱ ስህተት እንዲማሩ ጋይዳንስ መስጠት ወይም ደግሞ አቅጣጫ ማመላከት ማለት ነው ሜንቶርሺፕ ማለት እንግዲህ ወጣቶች በተለይ ሜንተርሺፕ ወይም ማማከር አገልግሎት የበለጠ ያስፈልጋቸዋል ይላሉ ባለሙያዎች እና ለምንድን ነው ወጣቶች የሚያስፈልጋቸው ምን አይነት ጉዳዮች ናቸው? መመከር ያለባቸው ወይም ለምክር የሚነሱ ሀሳቦች ምን አይነት ጉዳዮች ናቸው? ሜንቶርሽፕ ለወጣቶች በጣም ያስፈልጋል። ወጣቶችን ብቻ ሳይሆን በአጠቃላይ ለጎልማሶችም ሆነ ለማንኛውም ሰው ሜንቶርሽፕ አገልግሎቱ ለሚፈልጉ ሰዎች በጣም ጠቃሚ ነው። ምክንያቱም አንድ ሰው በህይወቱ ሁሉን ነገር ሊያውቅ ወይም ደግሞ ሁሉ ነገር ሊያገኝ አይችልም። ነገር ግን ለወጣቶች በተለይ ደግሞ ብዙ የላዩአቸው ከፊታቸው የተደቀኑባቸው ነገሮች እነሱ የማያያዋቸው ነገር ግን በድፍረት ብቻ ትክክል ነው ብሎ የሚገቡባቸው ብዙ ነገሮች ይኖሯቸዋል። ለምሳሌ ቴክኖሎጂ ጠቃሚ የሆነውን ያህል ብዙ ደግሞ ዲስትራክት የሚያደርግ ወይም ደግሞ የወጣቶችን ጊዜ የሚወስድ ነገር አለው። ሌሎቹ ደግሞ እንደዚሁ በሱስ የመያዝ ሊሆን ይችላል። ከሱስም ደግሞ የተለያዩ አይነት ሱሶች አሉ። በአሁኑ ሰዓት ወጣቶችን ህይወታቸውን በጣም እያዛቡባቸው አሉ እና ሌላው ግን ሜንቶርሺፕ ግን በስፋት በትምህርታቸው ሊሆን ይችላል። አንዳንድ ልጆች ለምሳሌ የመረጡትን ዩኒቨርሲቲ ገብተው ለምን እንደመረጡ አያውቁም። ምን እንደሚመርጡ አያውቁም። ተመርቀው ደግሞ ከወጡ በኋላ ራሱ ምን መስራት እንዳለባቸው አያውቁም። ስለዚህ እንዲህ አይነት ነገር ሲኖር በአብዛኛው የኛ አገዛ በጣም ያስፈቃቸዋል። አሁን አንቺ ካነሳሻቸው ሀሳቦች ጋር በተያያዘ ኢትዮጵያ ያለችበት የፖለቲካ ቀውስ የአለመረጋጋት አለ እና ወጣቶች በእንደዚህ አይነት ወቅት የተለያዩ ፍርሃት ወይም የወደፊት እጣ ፈንታቸው ላይ ጥርጣሬ የመኖር ሁኔታ ሊፈጠር ይችላል እና በእንደዚህ አይነት ወቅት ሜንተር ወይም መካሪ የሚሆን ሰው መኖር ምን ያክል አስፈላጊ ነው ትያለሽ? ምን አይነት ድጋፍስ ይሰጣል አሁን ባለው የኢትዮጵያ ነባራዊ ሁኔታ ላይ ስናይ ኦፍኮርስ ወጣቶችም ጎልማሶችም ወይም ትልልቅ ሰዎችም ስጋት ላይ ናቸው። ነገር ግን ትልልቅ ሰዎች ብዙ ጊዜ በህይወታቸው እንዲህ አይነት ነገሮችን አልፈዋቸዋል። በአንደኛው መንግስት፣ ሁለተኛው መንግስት፣ ሶስተኛው መንግስት እያሉ የሚተርኩት ነገር አላቸው። እነዚህ ወጣቶች ደግሞ ምናልባት ገና ምንም ያላዩ ልጆች ስለሆኑ ይህ ነገር በህይወታቸው ውስጥ ቢመጣ የህይወት ፍጻሜ ያለመሆኑን በሀገሪቱ ውስጥ እንዲህ አይነት ነገር ሲከሰት ሊያልፍ እንደሚችል ነገር ግን እነሱ ተረጋግተው ምክረኛ ካልሆነ ምንጭ የሚመጡ ምክሮችንም ሆነ ሀሳቦችን እያዩ እያነበቡ ዲስትራክትድ እንዳይሆኑ እንዳይረበሹ፣ እና ከግባቸው ወይም ደግሞ ከህልማቸው ወደኋላ እንዳያፈገፍጉ እንመካከዋለን። ስለዚህ ጥሩ ጥሩ ለነሱ እያሳዩ ምሳሌ የሚሆኑ ነገሮችን እያነሱ እነሱን ማረጋጋት አሁን ከኛ ይጠበቅብናል። በእርግጥ ሁላችንም ስጋት ሊኖርብን ይችላል። ነገር ግን የእኛ ስጋትና የእነሱ ስጋት ይለያያል። እነሱ ተምሬ፣ ተምርቄ ስራ ይዤ አልፎልኝ ብለው በሚያስቡበት ሰዓት እንደዚህ አይነት ነገር ሲረብሻት ነገ ጨለማ እንዲሆንባቸው የሚያደርጓቸው ብዙ ነገሮች በዙሪያቸው ውስጥ አሉ። ነገር ግን ነገ ጨለማ እንዳልሆነ ነገ የሚበራ ነገር እንዳለ እኛ ከተሞክሯችን ከአባቶቻችን፣ ከአያቶቻችን ተሞክሮ ካነበብ ነው ከሰማ ነው ለእነሱ የመንገድ የማረጋጋት ኃላፊነት አለብን ማለት ነው። እንደዚህ አይነት እገዛ መስጠት የሚችለው ወይንም ደግሞ ወጣቶችን በተለይ አቅጣጫ የመጠቆም አይነት ወይ ሜንተር የመሆን ስራ መስራት የሚችለው ምን አይነት ሰው ነው? የተለየ ሙያ ያስፈልገዋል? አሁን ለሜንቶርሽፕ ስፔሲፊክ የምትሆን ሙያ የለም። ሜንቶር መሆን የሚችል ሰው ምን አይነት ሰው ነው መሰለች? በትምህርት በስራው፣ በህይወቱ በአጠቃላይ በራሱ ወይም በራሷ እዚህ ቦታ መድረስ ፈልግ ነበረ ፈልጋለው ብሎ የደረሰበት ወይም ሊደርስ አሁንም የሚጨረጨር ወይም የሚተጋ ሰው ቢሆን ለዛ ከታች ለሚወጣ ወጣት ጠቃሚ ይሆናል። አሁን ለምሳሌ እኔ አነ ሜንቶር ሜንቶር ነኝ ብዬ ነው ብዙ ወጣቶችን ሜንቶር እያደረኩ ያለሁት። ለምንድነው እኔ በሕይወቴ በሕይወት ዘመኔ ለምሳሌ ብዙ ስኬትና ብዙ ስኬታማ ያልሆነ ሕይወት አሳልፌ ነው እዚህ ጋ የደረስኩት። ለስኬቴ ምክንያት የሆነው የራሴ ጥረት፣ ታላላቆችን በማየት ሰዎችን አርያ በማድረግ በመማር ሰልፍ ደቨሎፕመንት ላይ በጣም በቃ ራሴ ላይ በደንብ በመስራት ምንም ነገር እንዲሰብረኝ እድል ባለመስጠት ነው አሁን የደረስኩበት ደረጃ ላይ የደረስኩት። ስለዚህ የኔን ተሞክሮ ብሰጣቸው ለካስ ወድቄ አልቀርም መማር እችላለሁ ለካ እድሜ ለትምህርት እድሜ ገደብ የለውም ሁልጊዜ መማር እችላለሁ የሚሏቸውን አቅጣጫዎች የሚያሳዩ እንደኔና ከኔ የተሻሉም እንዲሁ ብዙ ሰዎች አሉ። እንግዲህ ሙያ ካልሽ ዶክተር የሆነም ሰው ሊሆን ይችላል በሙያው ሜዲካል ዶክተር ማለት፣ ኢንጂነር ሊሆን ይችላል፣ እንደኔ አይነት የማኔጅመንት የፕሮጀክት ማኔጅመንት ክህሎት ያለው ሊሆን ይችላል። በነገራችን ላይ ሜንቶር ስንል ወላጆቻችን፣ ለምሳሌ የኛ ሜንቶሮች ናቸው። ሕይወት ልምድ ብዙ ያጋጠማቸውና እየተማሩት ያሳለፉት ነገር አለ እሱ ሲነግሩን ያ ማለት ለእኛ ምክር ማለት ምክር ማለት ደግሞ ሜንቶርሽፕ ማለት ነው። ምናልባት ከዚህ ጋር በተያዘ አንችም የህይወቴ ቅኝት የተሰኘ የህይወትሽን ተሞክሮ ያካፈልሽበት አንድ መጽሐፍ ጽፈሻልና ምን አይነት ልምዶችን ነው በዚህ መጽሐፍ ውስጥ ያካፈልሽን? ምናልባት መጽሐፉን ለመጻፍስ ምክንያት የሆነች ነገር አለ ወይ? መጽሐፍን ለመጻፍ እኔ ምክንያት የሆነኝ በህይወቴ በጣም ብዙ ውጣ ውረድን አልፌ አሁን የደረስኩበት ደረጃ ላይ ደርሻለሁ። እዚህ ደረጃ ግን ስደስ ብዙ ፈተናዎችን እያለፍኩኝ ነው። የእኔ የስራ ህይወት በጣም ፈተና የነበረበት ነበረ። ቻሌንጅ ሲመጣብኝ እኔ ቻሌንጁ እንዲሰብረኝ እድል አይደለም የምሰጠው። ኦኬ ይሄ የሆነበት ምክንያት ምናልባት ይሄኛው ስለጎደለኝ ነው እልና የጎደለኝን ለማሟላት ነው የምሄደው። ለምሳሌ በሴትነቴ ሊሆን ይችላል ፈተናዎች የሚደርሱብኝ የሁሉ ሲሆን ግን እኔ ወደፊት ነው የምጓዘው። ስብትራ አላልኩም። በቃ በነገረች ላይ ድክመቶችን በሙሉ ጽፌያለሁ። መጽሐፉ አድማጮቻችንም አግኝተው እንደሚያነቡት ተስፋ እናደርጋለን። ምናልባት ግን አሁን እዚህ ላይ ለሚያዳምጡን መጽሐፍ ውስጥ ካካተሻቸው ምክሮች መካከል በተለይ ወጣቶች ከዚህ ይማራሉ ብለሽ ያሰፈርሹ ምክር ካለ ምናልባት በዛው ብታካፊን አንድ ምክር። እሺ አሁን እኔ መጨረሻ መጽሐፊን የዘጋሁት በምክር ነው። ዘጠኝ ትልልቅ ምክሮች መክር ያለውኝ እና ከዛ ውስጥ አንዱ እራስን መሆን ነው። አንድ ሰው እራሱን ማወቅ መቻል አለበት። ከራሱ ጋር መታረቅ መስማማት አለበት። አንድ ሰው ከራሱ ጋር ሲታረቅ ከሌሎችም ጋር ይታረቃል ወይም ደግሞ ከሌሎችም ጋር ተግባብቶ መስራት ይችላል። ሌላው ምንድን ነው? ከራሳችን ጋር ስንታረቅ አቅጣጫችንን የምንፈልገውን የህይወታችንን ፐርፐዝ እናገኘዋለን። ሌላው ወጣን ከተማሩ በኋላ ሁሉ የሚታያቸው ውጭ ሀገር መሄድ ነው። አገራችን ውስጥ ግን የምንፈልገውን እድገት ሰርተን ተምረን ማግኘት መለወጥ እንችላለን የሚል ነገር መክር ያለው። ምክንያቱም እኔ አንዷ ስለሆንኩኝ ማለት ነው። እንደኔ ደግሞ ብዙ ሰዎች አገራቸው ውስጥ ቀርተው ራሳችንንም ለውጠን አገራችንን መለወጥ ይችላለን የሚል ምክር መክር ያለው። እንዳንቺ በርካታ የህይወት ልምዶችን ያካበቱ በስራ በትምህርት የተለያዩ ደረጃዎች ላይ የደረሱ በርካታ ሰዎች አሉና አሁን አንቺ በሄድሽበት መንገድ ለወጣቶች በምን መልኩ ነው እነዚህን ልምዳቸውን ማካፈል የሚችሉት? ለሰዎች ማገልገል መጀመሪያ ከውስጥሽ መምጣት አለበት እና ያንን የአገልጋይነት ስሜት ሁሉም ቢኖራቸው ደስ ይለኛል። የግድ ሚዲያ ላይ መውጣት የለባቸውም፣ ትሬነር መሆን የለባቸውም፣ ትምህርት ቤት መክፈት የለባቸውም። ግን ባሉበት እና ባገኙት አጋጣሚ እንደ አንድ ሰው አንድ ወጣት ወይም ደግሞ ሁለት ወጣትን ሜንቶር ቢያደረግ ትልቅ ለውጥ ነው የሚመጣው። ሌላው ትምህርት ቤቶች፣ ትምህርት ሚኒስቴርም እዚህ ላይ ቢሰራበት፣ ወጣቶችም ስለ ሜንቶርሽፕ እንዲያውቁ ሚዲያዎች ቢሰሩ። እንግዲህ ይሄ ነው ያለኝ ሀሳብ። በርካታ ሕጻናት፣ ተማሪዎች እንዲሁም ወላጆቻቸው በሀገር ደረጃ የተለያዩ ችግሮችን የሚያሳልፉበት ወቅት ነው እና በተለይ ሰላምን ለማምጣት አንድነትን በመፍጠር አኳያ ሜንተር ብለን አሁን ቅድም ያነሳ ናቸው ወላጆች፣ ያ ትልልቅ ደረጃ የደረሱ ሀላፊዎች ሊሆኑ ይችላሉ። ከእነሱ ምን ይጠበቃል? ማረጋጋት፣ የማረጋጋት ስራ መስራት ነው። ሰዎች መጀመሪያ ሲረጋጉ ነው የምትመክሪያቸውንም ነገር ለሙት። ሌላው ደግሞ በጦርነቱ አካባቢ ያሉትን ሰዎች ራሱ በምንድን ነው መደገፍ? ሜንቶርሽፕ መደገፍ እስከሆነ ድረስ አሁን እነሱ የሚፈልጉት ይኸኛል የአቅም ድጋፍ ከሆነ አቅማችንን ለነሱ አውጥተን ደግሞ መድረስ በምንችልበት ሁኔታ ለእነሱም እየደረሰ፣ ምክንያቱም ሜንቶርሺፕ በባህሪው ባላንስ ማድረግ ወይም ሚዛናዊነት አለው። ምንድን ነው ሰላም ብቻ አይደለም ያውጡ ሰላም ሲጠፋ ምግብ ይጠፋል፣ ህክምና ይጠፋል። ብዙ ነገር የስነ ልቦና ችግር አለ። ስለዚህ ያንን በምንደርስበት ሁኔታ በምንደርስበት አቅም ሁላችንም አብረን መሆናችንን የምናሳይበት አቅማችንን ማሳየት የጦርነት አካባቢ ባልሆነበት በአብዛኛው ኢትዮጵያ ውስጥ ደግሞ ዲስትራክትድ ሳይሆኑ ነገ ሌላ ቀን ነው፣ ነገ ያልፋል፣ ኢትዮጵያ ትቀጥላለች። ስለዚህ በርትተን አብረን ተያይዘን እንድንዘልቅ ተረጋግተን ሁላችንም ተደጋግፈን እችን ጊዜ እንድንሻገር እና ይሄንን እንደ ሜንቶር ለሌሎችም መምከር ይኖርብናል ማለት ነው ወጣቶች ተማሪዎች ልጆች ለተሻለ ህይወት እንዲበቁ አስፈላጊ ከሆኑ ነገሮች አንዱ በሆነው በሜንተርሽፕ ወይም መካሪ ወይም ጠቋሚ ሰው የመኖር ሀሳብ ላይ ነው የተነጋገር ነው በጣም ነው የምናመሰግነው እኔም በደንብ አድጌ አመሰግናቸዋለሁ አድማጮቻችን፣ እንዲሁም ተመልካቾቻችን ወደ መጨረሻው ዝግጅታችን እንሻገር። ብቻቸውን የሚኖሩ ማየት የተሳናቸው ሰዎች በሰፊ ሊያግዝ ይችላል የተባለ አንድ የስልክ መተግበሪያ ከሰሞኑ ይፋ ሆኗል። መተግበሪያው ቢ ማይ አይስ የተሰኘ ሲሆን ከዓለም ዙሪያ የተሰባሰቡ በጎ ፈቃደኞች በመተግበሪያው አማካኝነት ማየት ለተሳናቸው ከፊታቸው ምን እንዳለ የሚያስረዱበት ነው። የደንገረመው የማት ዴብለን ዘገባ እንደሚከተለው ታሰማናለች። ጆሹዋ አቪኖ ከውልደቱ ጀምሮ ደከም ያለ የአይን ብርሃን ያለው ጆሹዋ ራሱን ችሎ ብቻውን የሚኖር ሲሆን አንዳንዴ ግን እገዛን ይሻል። የተላከልኝን ፖስታም ሆነ የመጣልኝን ዕቃ ለማወቅ ትንሽ ያስቸግረኛል። ስለዚህ አንዳንዴ የራሴን ግምት መውሰድ አሊያም ሰዎችን ማስቸገር ይኖርብኛል ማለት ነው ላይ ግን አይኖቼ ሁን ወይም ቢማይ አይስ የተሰኘው የስልክ መተግበሪያን በማግኘቱ ሌላ አማራጭ አለው። ይሄ መተግበሪያ ማየት ከሚችል በጎ ፍቃ ጋር ያገናኘዋል። ሰላም፣ እዚህ ጋ ስለያዝኩት ሻይ ቅጠል የምትረዳኝ ነገር ይኖር ይሆን? ይሄ የያዝከው ፓሽን ሻይ ቅጠል ነው። ይህ ቢማይ አይስ የተሰኘ መተግበሪያ ነጻ አገልግሎትን የሚሰጥ ሲሆን በ175 ሀገራት የሚኖሩ 316000 ማየት የተሳናቸው ተጠቃሚዎችና 5 ሚሊዮን የሚሆኑ በጎ ፈቃደኛ አባላትም አሉት። መተግበሪያውን የሚጠቀሙ ሰዎች በቴክኖሎጂ የታገዘ የሶፍትዌር ድጋፍም ያገኛሉ። ከዚህ በተጨማሪም ራስን መጠበቂያና የእርግዝና መመርመሪያ አገልግሎቶችን ያገኛሉ። ማይክሮሶፍት በየጊዜው መተግበሪያውና ማህበራዊ ሚዲያ ላይ ታሪኮችን እናስቀምጣለን ሶስት የሚሆኑ የኢንተርኔት ላይ ሬዲዮ መርሃ ግብሮች ወይም ፖድካስቶችን እንለጥፋለን እነዚህ ሙሉ ለሙሉ አልያም በከፊል ማየት የተሳናቸውን ሰዎች ያግዛሉ ቢማይ አስ በተሰኘው መተግበሪያ ላይ ማህበረሰብን ማቋቋም ቅድሚያ ይሰጠዋል አሁን መተግበሪያችን ላይ ያሉትን ማህበረሰቦች ለመተዋወቅ ማይክሮሶፍት፣ ጉግል እንዲሁም ሮክተርና ጋምብልን የመሳሰሉ ኩባንያዎች ተቀላቅለዋል። ይህ መተግበሪያ በተጠቃሚዎችና በበጎ ፈቃደኞች መካከል ትስስር በመፍጠር የዕለት ተዕለት ችግሮችን እየቀረፈ ይገኛል። ሀብታሙ ስዩም በመስተንግደው ንጉሥ ታምሬ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።